የጥምቀት ከተራ በዓል ቁጥራቸው ከመቼውም ጊዜ የበዛ ተሳታፊዎች በተገኙበት በታሪካዊቷ የጎንደር ከተማ በድምቀት እየተከበረ ነው። ከተለያዩ የውጭ ሀገራት የመጡ ኢትዮጵያውያንና ትውልደ ኢትዮጵያ በብዙ ቁጥር መገኘታቸውም ለበዓሉ የተለየ ድምቀት እንደሰጠው የአሜሪካ ድምፅ ከስፍራው ያነጋገራቸው አስተያየት ሰጪዎች ገልጸዋል። የሰሜን ኢትዮጵያው ጦርነት ከተካሄደባቸው አካባቢዎች አቅራቢያ የምትገኘው ጎንደር የሰሞኑ ድባብ ሁኔታዎች እየተቀየሩ እንደሚያሳይ ተስፋቸውን የገለጹም አሉ። በበዓሉ የሚሳተፉ መንገደኞችን ለማጓጓዝ የበረራዎቹን ቁጥር የጨመረው የኢትዮጵያ አየር መንገድ በዛሬው እለት ብቻ ሀያ ሶስት በረራዎችን ወደ ጎንደር ማድረጉን ለአሜሪካ ድምጽ አስታውቋል። የዛሬው የጎንደር በረራዎች ቁጥር በአንድ ቀን ወደ አንድ መዳረሻ የተደረገ ከፍተኛው የበረራዎች ቁጥር በመሆኑ ክብረ ወሰን የተመዘገበበት መሆኑንም አየር መንገዱ አመልክቷል። ወደ ጎንደር የተጓዘችው ዘጋቢያችን አስቴር ምስጋናው ተከታዩን ልካለች። የጥምቀት በዓል በሁሉም የኢትዮጵያ አካባቢዎች በሚገኙ የክርስትና እምነት ተከታዮች በየዓመቱ በድምቀት ይከበራል። የጎንደር ግን ይለያል ይላሉ በቅርብና በሩቅ ያሉ የበዓሉ ታዳሚዎች። የዘንድሮ በዓል ድምቀት ደግሞ ሰፋ ያለ እንድምታ ያለው ነው። ከሰሜኑ የሀገሪቱ ክፍል ጦርነት ጋር በተያያዘ ያለፉት ዓመታት ድባብ እንደዚህ አልነበረም። ዘንድሮ ወደ ወትሮ ገጽታው ሲመለስ ግን ይበልጥ አምሮና ከተለመደው ድምቀቱ ጨምሮ መሆኑን ያነጋገርናቸው ተሳታፊዎች ገልጸውልናል። ለዚ አንዱ ምክንያትም በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን በብዙ ሺ ቁጥሮች መገኘታቸው መሆኑን አስረድተዋል። አቶ ያለው ከበደ የጥምቀትን በዓል ጎንደር ከተማ ለመታደም ከለንደን እንደመጡ ይናገራሉ። የዘንድሮ በዓልን ከጎንደር ለማክበር ያነሳሳቸውን ምክንያት ሲገልጹ ጥምቀትን በጎንደር ቀደም ሲልም ሲከበር ነበረ። የዘንድሮው ግን በጣም ለየት ይላል። ምክንያቱም በጣም ብዙ ከተለያየ ዓለም የመጡ የዲያስፖራ አባላት ያሉበት በዓል ነው ስለዚህ ያለንበት ሁኔታም ደግሞ እንደዚሁ በብዙ ነገር በብዙ ችግር ያለፈ ሕዝብ ስለሆነ አሁን በተዝናናና በተረጋጋ መንገድ በጥሩ ሁኔታ ባህሉ እየተከበረ ነው ያለ። እጅግ በጣም ደስ ይላል። በተለይ የዲያስፖራ ልጆች ጋር ስንነጋገር አካባቢው እንደዚህ ከሆነ የበለጠ ባህሉን ማበልፀግና በየአመቱም ጠንካራ የሆነ በኢኮኖሚ የተደገፈ በዓል እንዲሆንና ለቱሪዝም ማዕከል እንዲሆን መስራት እንዳለብን ኢንፎርማሊ ከተለያየ ሀገር ከመጡ ዳያስፖራዎች ጋርም ተነጋግረናል። ስለዚህ ይሄ ጥሩ አጋጣሚ ነው። በጣም በጣም በከፍተኛ ጉጉት እየተቀበልነው ነው። ታቦታቱ ዛሬ ወደ ማደሪያቸው ወርደዋል። ህዝቡ በሆታ በልልታ ነው የሸኘው። ነገ ደግሞ ዋናው በዓል ነው። እንግዲህ በነገ ደግሞ የበለጠ ይደምቃል የሚል እምነት አለን። ቤተልሄም እባላለሁ። ከአፍሪካን ዩኒየን የምሰራው ለዚህ በዓል ነው ከአዲስ አበባ ድረስ የመጣሁት። እንዴት ነው? የበዓሉን ድባብ እንዴት አየሽ? የሚገርምሽ ነገር ከጠበቅኩት በላይ በጣም ደስ የሚል ነው። በጣም በሰላማዊ በተረጋጋ በጣም በሚስብና በሚማርክ ሁኔታ፣ በጣም ደስ በሚል ሁኔታ እያከበርን ያለ ነው። በጣም ደስ ይላል ማለት እንዲሁም እያንዳንድ ወደ ቃ መጨመርሽ ቁጥር በጣም እየጓጓሁ ነው የመጣሁት። አሁንም የለበስኩት የጎንደርን ባህላዊ ቀሚስ ነው፣ ነገም እንደዚሁ ጎንደርን ባህላዊ ቀሚስ ጎንደርን ፕሬዘንት የሚያደርግ ማለት በጣም ደስ ይላል። እግዚአብሔር ይስጥልኝ። መልካም በዓል፣ እንኳን አደረሰው። እንኳን አብሮ አደረሰን። ከየት ነው የመጡት? የመጣሁት ከአሜሪካን ቨርጂኒያ ግዛት ነው የመጣሁት። የመጣሁት ያው ጠቅላይ ሚኒስትሩ ያቀረቡትን ጥሪ ተከትሎ ነው። የከተራን በዓል እዚህ ጎንደር ከተማ ላይ እያከበሩ ነው ያገኘሁት እና በዓሉ እንዴት ነው? እጅግ ደስ ይላል። ኢንዲጂነስ የሆነ ባህል ነው። የአማራ ክልል በተለይ ከሰሜኑ የሀገሪቱ ጦርነት ጋር በተያያዘ የጦርነት ቀጠና ነው። የጦርነት ቀጠና እንደመሆኑ ድባቡ ምን ይመስላል? እንደማየው እኔም እንደሚሰማኝ ጉዳቱ እንዳለ ሆኖ ግን ሰው አልፎታል። ሙቮውን አድርገዋል። ጥሩ ነገር ነው። ግን ከሳምንታት በፊት የነበረው ታሰብ በዜናም በምንም እንደምንሰማው እጅግ ከባድ ነው። አሁንም ጉዳቱ አለ የሁሉንም ጥረት ይጠይቃል። ግን አሁን ያንን የተሻገር ነው ይመስላል። ፖስት ዋሩ ያለው እንትን ድባብ ሰው ላይ የደረሰውን ጉዳት ያክል ሐዘን፣ ዲፕሬስ መሆን ነገር አታይም እና በጣም ያስደስታል ያን ማየት። መልካም በዓል። አመሰግናል። መሰረት ማን እባላለሁ። የመጣሁት ከለንደን ነው። የመጣሁት ሀገር ጥሪ ምስ መሰረት በተጠራ ነው። በአሁኑ በዶክተር አብይ ጥሪ መሰረት ሀገራችንን ለመጎብኘት እና ለመደገፍ በዲያስፖራነት ነው የመጣሁት እና እንዴት አድርገን ሀገራችን እንደምንረዳ እንዴት አድርገን እንደምንደግፍ ሕጻናት እናትና አባታቸው የሞቱባቸው የወታደር ልጆችንም እንደዚሁ የማንኛውንም ሁኔታ ሁሉ ለመርዳት ሀገራችን እንድንችል ነው። በበዓሉ ተገኝተናል። የጎንደርም ህዝብ በጣም ቆንጆ አድርጎ ተቀብሎናል። የአማራ ዲያስፖራዎች ማህበር ሰብሳቢ አቶ ሀብታሙ አዱኛ ትላንትና፣ ዛሬ የጥምቀትን በዓል ለመታደም የተገኘው ጎብኚ በአስር ሺዎች የሚቆጠር ነው ብለዋል። ካለፉት ዓመታት በተለይ ከኮቪድ መቀዛቀዝ በኋላ እንደገና ሀገራችን ከተከሰተው ጦርነት በኋላ ለመጀመሪያ ጊዜ ነው፣ በእንደዚህ አይነት ድምቀት እየተከበረ ያለው። ጥሪ የተደረገላቸው ከአንድ ሚሊዮን ዲያስፖራ በጣም ከፍተኛ ቁጥር ያለው በአስር ሺዎች የሚቆጠር ዲያስፖራ ወደ ጎንደር ገብተዋል። ጎንደር ትናንት ተካሂደዋል። ዛሬም በተመሳሳይ ከሀያ ሶስት በላይ በረራዎች ዛሬም ተከናውነዋል። ከፍተኛ ህዝብ ነው የገባው። በትራንስፖርት የሚገባውን በዛው ቁጥር ነው። ከተማው ድምቅ ብሏል። የጸጥታ ሁኔታ በጣም አስተማማኝ ነው። ዲያስፖራዎች እንግዲህ የገጠመንንም የአልጋ ችግር ለመፍታት ከጎንደር ዩኒቨርሲቲ ጋር በመተባበር እዛው አልጋቸው እንዲመቻችላቸው ሁኔታዎች ተመቻችተዋል። በጣም ጥሩ ሁኔታ ነው ያለው። ዛሬ ረፋዱ ላይ ከባህር ዳር ከተማ ተነስተን ጎንደር ከተማ እስክንደርስ ድረስ በርካታ የበዓሉ ታዳሚዎች በቤት መኪና እና በህዝብ ማመላለሻ ትራንስፖርት ሲጓዙ ተመልክተናል። የአካባቢው የበጎ ፈቃድ አገልግሎት ወጣቶችም ከፀጥታ ኃይሉ ጋር ተባብረው ሲሰሩ አግኝተናቸዋል። ወጣት ብርሃኑ አያሌው በጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክርስቲያኖች ህብረት ሰብሳቢ መሆኑን ይናገራል። በዓሉ አሁን ዛሬ ዋዜማው ላይ ነው የምንገኘው የሚቀጥሉትን ሶስት ቀናት በሙሉ በከፍተኛ ድምቀት የሚከበር ባህል ነው እስከ ቀና ዘገ ሌላ ድረስ። ስለዚህ ይህን ነገር በሰላም ለማስከበር ከሶስት ሺህ በላይ የአክል ወጣቶችን አሰልጥነን አሰማርተናል። ችግር እንዳይፈጠር ህዝቡን እየጠበቁ አብረው ከህዝቡ ጋር ከጸጥታ ከሀይሉ ጋር በመቀናጀት እየሰሩ የሚገኙት። ከዛ በተጨማሪ ደግሞ ወደ ባህረ ጥምቀቱም ሌላ ሽብርም ሌላ ማደጋም ሌላም ችግርም እንዳይከሰት እንግዲህ ከፈጣሪ በታች የምንችለው ነገር እያደረግ ነው። አራት መቶ ሀምሳ የህክል ወጣቶች ፍተሻ ላይ ተሰማርተዋል። አንድ ሰው ወደ ባህረ ጥምቀቱ ከመግባቱ በፊት ቢያንስ ሶስቴና ሁለቴ የተፈተሸ ነው የሚገባው በደንብ ማለት ነው። ሁሉም ነገር እየተረጋገጠ ይጣራ ነው የሚገባው። ከዚህ በተጨማሪ እንደሚታወቀው እንግዲህ በከተማችን ከፍተኛ የሆነ የአልጋ ጥረት ይኖራል። ስለዚህ በእኛ በኩል እያደረግን ያለ ነው ምንድን ነው በአንዳንድ አድባ አጥቢያዎች፣ ቤተክርስቲያናትና በሰንበት ትምህርት ቤቶች ሰዎችን እየተቀበልን እያስተናገድን እንገኛለን። አልጋ በመጥፋቱ ምክንያት ፍራሽ ምናምን ጥለን በየቤታችንም የተወሰኑ ሰዎች አሁን ለምሳሌ የኔ ጓደኛ የቤት 11 ሰው አስተኝቷል ዛሬ የተቀበለ ናቸዋል። አልጋ በመጥፋት ምክንያት የጎንደር ከተማ አስተዳደር የመንግስት ኮሚኒኬሽንና አገልግሎት ጽህፈት ቤት ኃላፊ አቶ ዳንኤል ውበት በዓሉ በሰላም እንዲጠናቀቅ አስፈላጊውን ቅድመ ዝግጅት ተጠናቋል ብለዋል። የጎንደር ከተማ አስተዳደር የክልሉን ማስተካከያ ተቀብሎ ሲያሻሽለው ሰዓት እላፊ ገደቡን ከህዝቡ ጋር በመግባባት ነው። ይሄ ሲደረግ ግን ከባለቤቱ ጋር ከህዝቡ ጋር ተመክሮ እና የጸጥታ መዋቅሩ በዚህ ዝግጁ ነው። አሁን ባለበት ሁኔታ እስካሁን በተገመገመ ሁኔታ ሰላሙ በጥሩ መልኩ እየሄደ ያለበት። በርካታ የበዓሉ ታዳሚዎች የማረፊያ ችግር እንደገጠማቸው መስማታቸውን የገለጹት አቶ ዳንኤል የዩኒቨርሲቲ ግቢዎችንም ተጠቅመናል ብለዋል። የሚመጣው ሰው ብዙ ከመሆኑ ጋር ተያይዞ ያሉ አልጋዎች በላይ የሆነ ሰው የሚመጣ ከሆነ ማድረግ መቻል አለብን በሚል ከተማ አስተዳደሩ በበቂ ሁኔታ ተዘጋጅቶ አዲስ ብርድ ልብስ አዲስ አንሶላ ግዥ አስፈጽሞ ዩኒቨርሲቲ ከጎንደር ከታላቁ ከሰላሙ ዩኒቨርሲቲ ጋር በመሆን ክፍሎች እንዲጸዱ ተደርገው በንጹህ ሁኔታ ተዘጋጅተው አልጋው ዝግጁ ሆኖ እየጠበቀ ነው ያለና ጎንደር ዩኒቨርሲቲ አቀባበል እያደረገ ነው። ለጎንደር የጥምቀት በዓል የሚሄዱ ተሳታፊዎችን ለማጓጓዝ ወደ ከተማዋ የሚያደርጋቸውን በረራዎች ቁጥር መጨመሩን የኢትዮጵያ አየር መንገድ አስታውቋል። አየር መንገዱ ለአሜሪካ ድምጽ እንዳስታወቀው በዛሬው ዕለት ብቻ 23 በረራዎችን ወደ ጎንደር አድርጓል። የዛሬው የበረራ ቁጥር በአንድ ቀን ወደ አንድ መዳረሻ የተደረገ ከፍተኛ የበረራዎች ቁጥር በመሆኑ በክብረ ወሰንነት መያዙንም አመልክተዋል። ለአሜሪካ ድምጽ አስቴር ምስጋናው ጎንደር